ለትንታኔ የያዝናቸውም ርዕሶች ስለ አልቃይዳው መስራችና መሪ መገደል ከዓለም ወደ ተሰጠው ምላሽ ይወስደናል። የኦሳማ ቢንላደን መገደል ወሬ በጥቅሉ በመላው መካከለኛው ምስራቅ እንደ መልካም ዜና ቢወሰድም የአልቃኢዳ መረብ እንዲህ በቀላሉ ይበጣጥሳል ብሎ እንደማይታመን ግን እየተነገረ ነው። በሌላ በኩል ደግሞ የኦሳማ ቢን ላደን በዩናይትድ ስቴትስ ዘመቻ ፓኪስታን ውስጥ መገደሉ ሀገሪቱ ለሽብርተኞች ከለላ እንደምትሰጥ ይመሰክራል ሲሉ የህንድ ባለስልጣናት አለን የሚሉትን ብርቱ ስጋት ተናግረዋል። ከሁለት ዓመት በፊት የደረሰውን የሙምባይ የሽብር ጥቃት ያቀናበሩትን ፓኪስታን ለፍርድ እንድታቀርባቸው ጥሪ አቅርበዋል። የኦሳማ ቢን ላደን መገደል በአብዛኛው የዓለም ክፍል ደስታን የጫረ በስፋት እየተነገረ ቢሆንም የተገደለባት ፓኪስታን ውስጥ ግን ብዙም ወሬ የለም። ዝም ዝም ሆኗል እየተባለ ነው። በዓለም ግዙፉ የእስልምና ምዕመናን ቁጥር ባለባት ኢንዶኔዥያ ስለ ቢላደን መገደል የተሰማ ሐዘን የለም። እንዲያውም እጅግ የበረከተ ቁጥር ያለው ህዝብ ለዩናይትድ ስቴትስ ድምፁን እየገለጠ መሆኑ ተነግሯል። ይሁን እንጂ ጽንፈኛና አክራሪ የሚባሉ ቡድኖች ለበቀል ሊነሳሱ እንደሚችሉ የሚጠቁሙ ስጋቶች አሉ። የአሜሪካ ድምፅ ሪፖርተሮች ከካይሮ፣ ከኒው ዴልሂ፣ ከኢስላማባድ እና ከጃካርታ ያስተላለፏቸው ዘገባዎች አሉ። ሰሎሞን አባተ ሁሉንም ጨምቆ ለመጽሔት እንዲህ አቅርቧል። አልቃይዳ በአረቢያ ልሳነ ምድር ሲል ራሱን የሚጠራው ተቀጥያ ቡድን ስር በሰደደባት የመን የመንግስቱ ባለሥልጣናት በኦሳማ ቢን ላደን መገደል የተሰማቸውን ደስታ ሲገልጹ ብዙም ጊዜ አልወሰደባቸውም። ከሽብርተኝነት ጋር እየተደረገ ላለው ትንቅንቅ ወሳኝ ዜና ነው ብለውታል። ከተራው የመናዊም እንዲሁ ዜናው እንዳስደሰታቸው እየገለጹ ያሉ ብዙዎች ናቸው። ተረሽ ጠቢ ተባል ሞርጣዳ አቤል አልቃድር የዋና ከተማይቱ ሳና ነዋሪ ነው። ኦሳማ ቢንላደን በእስልምና ላይ ብዙ ጥፋቶችን አደርሷል፣ መገደሉ ትክክል ነው ይላል። በአካባቢው ካሉ መሪዎችና የበርካታ ሀገሮች ዜጎችም ተመሳሳይ ሀሳቦችን አንጸባርቀዋልስሪስር እኒህ የቱርክ ፕሬዚዳንት አብዱላ ጉል ናቸው። ይህ እርምጃ አሉጎል ሽብርተኞች መጨረሻቸው ይኸው መሆኑን ያሳያል። በሕይወትም ይሁን ተገድለው መውደቃቸው መያዛቸው አይቀርም። የእስራኤል መንግሥት ከቢንላደን ቁጣ ቀደምትና ቁልፍ ኢላማዎች አንዱ ነው። ዛሬ ታዲያ መሪዎቿ በፈንጠዝያ እየተናገሩ ነው። የሚያስተጋባ የፍትሕ ድል ሲሉ ነው የኦሳማ ቢንላደንን መገደል የገለጹት ጠቅላይ ሚኒስትር ቤንጃሚን ኔታን ያኸው። ባላንጣቸው እስላማዊው የፍልስጤን ቡድን ሐማስ ግን እንዲህ አለ፣ ቢንላደን የአረብ ቅዱስ ጦረኛ ነው። ደግሞም ግድያውን አወገዘ። የኦሳማ ቢንላደን ጥቃት ሌላኛዋ ኢላማ ሳዑዲ አረቢያ ነች። በርግጥ ዜናውን ይዤ ወደ ስቱዲዮ እስከ ገባሁበት እስካሁኑ ደቂቃ የሳዑዲ አረቢያ መንግስት ኦፊሴላዊ መግለጫ አላወጣም። ያወጣል ተብሎ እየተጠበቀ ነው። የቢንላደን የትውልድ ሀገርና ከጥቃቱም ራሷን ስትከላከል ዓመታት ያስቆጠረችው ሳዑዲ አረቢያ በአውሮፓውያኑ የዘመን አቆጣጠር በ991 ዓ.ም ዜግነቱን እንደገፈፈችው ይታወቃል። እንደሚባለው ኦሳማ ቢንላደን በመካከለኛው ምስራቅ ውስጥ ያለው ድጋፍ ያንን ያህል መሰረት ያለው ካለመሆኑም በላይ አንዳንድ የሽብር ጥቃት የሚከፍቱ ገዳይ ቡድኖችና በደፈናው ሁሉንም ነገር የመጥላትና የመዋጋት ሐሳቡ እስላማዊ አይደለም በሚልም ተቃውሞ እንዳለበት ይሰማል። የቢንላደን ሐሳብም ቢሆን በዓለም ላይ በተንሰራፋዊ አልቃይዳ መረብ የሰረጸባቸው እንዳሉ ይታወቃል። የመን ውስጥ ሀሳቡን የሰጠ ተከታዩ ግድያው ለዓላማው ያለውን ቁርጠኝነት እንደሚያጠናክረው ዝቷል። ዛከን ዑሳማ ብላድን ገንግድማት ወገት ሉ ዓላማ ይ የር አልፍ ዑሳማ ብላድን እንሻ አላ ቢንላደን በእርግጥ ሞቶ ከሆነ ይላል መሐመድ አልዋታሪ በአላህ ፍቃድ ሺህ ቢንላደኖች ይፈጠራሉ። ሞሮኮን በመሳሰሉ ሀገሮች ውስጥ እየታየ ያለው ተከታታይ አመፃ በክልሉ አልቃይዳ አሁንም ንቃት ያለው ሆኖ እንደሚቀጥል ያሳያል ብሏል። የካይሮው ነዋሪ መሐመድ ራሻድ፣ አልቃይዳ አንድ ሰው አይደለም። ቢንላደን ቢሞትም የቡድኑ ታዋቂነትና ተከታይ ማፍራት በብዙ የአረብ ሀገሮች ውስጥ ይቀጥላል። የራሽድ ሐሳብ ነው። ቢንላደንን እንደ አርማቸውና መንፈሳዊ መሪው ለሚያይለ እያንዳንዱ ተከታዩ አልቃይዳ እምነት የጎደላቸው በሚለው አስተሳሰብና ትርጓሜው የተደናገጡና ሽብር የበረታባቸው በሺዎች የሚቆጠሩ ሌሎች ተቃዋሚዎች መኖራቸውን ከኢራቅ የወጣ አንድ ዘገባ ይናገራል። በኢራቅ የቢንላደን መገደል ተስፋን ያጫረባቸው ብዙዎች መሆናቸው ይሰማል። ከእምነት ጋር በተያያዘ እየደረሰ ያለው ጥፋት ብዙውን መከራ እነርሱ ተሸክመዋልና የቢንላደን መገደል በተሰማ በጥቂት ሰዓታት ውስጥ በአንድ የባግዳድ ሻአ መንደር ውስጥ በኢራቁ አልቃይዳ የፍንዳታ አደጋ ተጥሏል። إذا كان فعلا هذا الخبر صحيح فهذا رد فعل አልቃይዳ የእስልምናን ትክክለኛ ገጽታ አቆሽሾታል ነው የሚለው የባግዳዱ ነዋሪ አብዱል አብዱልዛህራ ሙክታር። በኢራቅና በመላው ዓለምን በእስልምና ላይ ብዙ ጉዳት አደረሰ። በአረቡ ዓለም ውስጥ እየተካሄደ ባለው አብዮት ማዕበል ውስጥ የአልቃይዳው መሪ የእስልምና ጽንፈኛ አስተሳሰብና እጁም ብዙም እየታየ አለመሆኑን ካይሮ የሚገኘው የአሜሪካን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ሰዒድ ሳዲቅ ይናገራሉ። የአሁኖቹ የአረብ ዴሞክራሲያዊ አብዮትና ንቅናቄዎቹ በአመዛኙ እየተካሄዱ ያሉት በወጣቶች፣ መካከለኛ ገቢ ባላቸው የህብረተሰቡ ክፍልና በከተሞች ነው። እነርሱ ሃይማኖታዊ መንግስትን አይፈልጉም። መፈክሮቻቸውም ግልጽ ናቸው። እነርሱ የሚፈልጉት የሲቪል መንግስት፣ ዲሞክራሲያዊ መንግስት፣ ተጠያቂነት ያለበትን መንግስት ነው። ቢንላደን ደግሞ በለውጥና የመንግስት ሀሳብ ባለው ስብእና የሚታወቅ ሰው አይደለም። ፖለቲካዊ እስልምናን በሚመለከት ከአልቃይዳ ጋር የሚጋራው ሀሳብ ያለው የግብፁ የእስልምና ወንድማማችነት ወይም ሙስሊም ብራደርሁድ እንኳን አሉ። ፕሮፌሰር ሳዲቅ የአልቃይዳን ወታደራዊ እስልምና ሀሳብ ከረጅም ጊዜ በፊት ተቃውሟል። አሁንም ግድያውን አላወገዘም። አንድ እጅግ አናሳ የሆነ ምዕራቡንና ለፖለቲካም ያለውን ለዘብተኛ አካሄድ የሚጠላ ቡድን ብቻ ስሙን አልጠሩም። ምናልባት እጓ ለማውታንነት ሊሰማው ይችል ይሆናል ሲሉ ደግሞ ሳዲቅ ሀሳባቸውን ደመደሙ። በሌላ በኩል የቢንላደን መገደል በህንድና በፓኪስታን መካከል ተዳፍኖ የቆየውን የመጠራጠርና የቁጭት የመፈላለግ ስሜት አጋልጧል። የቢንላደንን መገደል ዜና የድል አምድ ያሉት የህንድ የውጭ ጉዳይ ሚኒስትር ክሪሽና ጎረቤታችን በሆነችው ሀገር ለሽብር ፈጣሪዎች የተሰጡ የተመቹ መጠለያዎችን ሁሉ አለም ጠራርጎ ማጥፋትና ማውደም አለበት ብለዋል። ቢንላደን ላደን ከኢስላማባድ ጥቂት ኪሎሜትሮች ፈቀቅ ብሎ የመገኘቱ ነገር ማንንም ሊያስደንቅ አይገባም ሲሉ ደግሞ የኒው ደልሂው የፖሊሲ ምርምር ማዕከሉ ባልደረባ ባህራት ካርናድ ተናግረው ቀድሞም ቢሆን የስለላና የጸጥታ ኃይሎቻቸው ቢንላደን ያለው አፍጋኒስታን ውስጥ ሳይሆን ፓኪስታን ውስጥ መሆኑን ለአሜሪካውያኑ ሲያቀብሉ እንደነበር አስታውሰዋል። የሚነገራቸውን አይሰሙም ነበር ወይም ህንዳውያን ምን እያሉ እንደነበር እንደማያውቁ አይነት ስሜት ያንጸባርቁ but የእኛ የስለላ መዋቅር ፓኪስታን ውስጥ በጥሩ ሁኔታ የተንሰራፋ በመሆኑ እጅግ የተመቸው ሁኔታ ላይ እንገኛለን። ሰኞ ማለዳ በፓኪስታን ባለስልጣናት ዘንድ ጸጥታ ሰፍኖ ነበር። እንደ ዘገባው ማርፈጃው ላይ ግን የውጭ ጉዳይ ሚኒስቴሯ የፓኪስታን አጭር መግለጫ ወጣ። ዋሽንግተን ይፋ ባደረገችው ፖሊሲ መሰረት አንድ የዩናይትድ ስቴትስ ቡድን ዘመቻውን ማካሄዱን የሚናገር ፖሊሲውም፣ ቤንላደንን በተገኘበት መደምሰስ የሚል እንደነበር ይኸው የኢስላማባድ መግለጫ አመለከተ። የፓኪስታን መገናኛ ብዙሃን ግን በተለይ የቀድሞ መንግስት አባላትን አስተያየቶች እየያዙ በስፋት ዘገቡ። ደግሞም አሜሪካውያኑ ብቻቸውን ዘመቻውን ማካሄዳቸው አስቆጥቶናል ያሉ ሰዎችን አስተያየቶችንም እያስተላለፉና እየጻፉ ነው። ፓኪስታን ውስጥ የሚገኝ አንድ ጽንፈኛ ቡድን መንግስቱን በተጠያቂነት ይሆን ይችላል ብዙ የበቀል የሽብር ጥቃቶችን እዚህ የሚያደርሱም ይመስለኛል። የቀድሞ የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ጣስኒም ኑራኒ ናቸው ይህንን ስጋታቸውን የገለጹት። ካቡል ውስጥ ደግሞ የአፍጋኒስታን ፕሬዚደንት ሐሚድ ካርዛይ የቢንላደንን መገደል ዜና በደስታ ተቀብለውታል። ምክንያታቸው ከቢንላደን መገደል በኋላ የሽብር ጥቃቶች ያቆማሉ ብለው ያስባሉ። የአጸረ ሽብር ጦርነትም እንግዲህ በአፍጋኒስታን ቀበሌዎችና መንደሮች ውስጥ እንዳይካሄድም ያምናሉ። ካርዛይ። ኢንዶኔዥያ በዓለም ግዙፉ የእስልምና ማኅበረሰብ ያለባት አገር ነች። በምዕራቡ ላይ ጡንቻቸውን የሚነቀንቁ የታጠቁ እስላማዊ ድርጅቶች ቁጥርም ጥቂት አይደለም በዚያ ያለው ። ይሁን እንጂ የኢንዶኔዥያ ሙስሊሞች በቢንላደን መገደል ብዙም ሐዘን የተሰማቸው አይመስሉም። ቹኩባይ ኦንቶ ስሉሩ ዱኒያ ካርና ዜናው ለመላው ዓለም በጎ ዜና ነው አለ በሱንዳ ኬላፓ የጃካርታ መስጅድ ሶላት አድርሶ ሲወጣ ቪኦኤ ያነጋገረው ኢንዶኔዥያዊ ውጃያ። ሶስት ሺህ የሚሆን ሕዝብ ኒውዮርክና ዋሽንግተን ላይ በገደለ ሰው ላይ ይህ እርምጃ መወሰዱ ዓለምን የተሻለ ጸጥታ ያለባት ያደርጋታል ሲል ዳንግ ሶልሂን የተባለ ሙስሊም ምዕመን ተናግሯል። ዎች ነው ሰዎችም ለዓለምም ስክነት ይመጣ ዘንድ ጊዜው የደረሰ ይመስለኛል። በአንድ መስጅድ ደጅ ላይ ቁርስ የምትሸጥ ኢንዶኔዥያዊትም እንዲህ አለች። ቢንላደን መገደሉን መስማቷ እንዳስደሰታት ነው የምትናገረው ኤለን ሲቶረስ። ምክንያቱም ኢንዶኔዥያን ሰላም የነሷት ሽብርተኞች ቁጥር የሚቀንስ ይመስለኛል አለች። በሌላ በኩል ደግሞ የቢንላደን መገደል ዜና የእነዚያን ታጣቂ ቡድኖች ስሜት ያነቃቃል የሚል ስጋት እንዳላቸው በመንግስት እስላማዊ የታሪክ መምህሩ አዚዩ ማርዲ አዝራ ተናግረዋል። የኦሳማ ቢን ላደን መገደል በዩናይትድ ስቴትስ ላይ ቂምና በቀልን የሚያበዛ ይመስለኛል። በምዕራብ በተለይም ደግሞ በአሜሪካ ከተሞች ውስጥ የሚታየውም የደስታና ፈንጠዝያ ጭምር ይሆነው። ምንም እንኳ በጽንፈኞቹ ቡድኖች ውስጥ ጸረ አሜሪካዊውን ስሜት ቢያበረታውም፣ አሉ አዝራ። አክለው ኦሳማ ቢንላደንን ለገደለው የአሜሪካ እርምጃ ኢንዶኔዥያውያን ድጋፍ ይሰጣሉ።